أكون <applause> ده <applause> <applause> በሕልሙ ቅቤ የሚጠጣና ማይጠጣ የማይጠጣ በሕልሙ ቅቤ የሚጠጣው ቢያንስ እሱ ራእይ ያለው ድሃ ነውና ከመጀመሪያው ይሻላል ተብሎ ይገመታል። አብዛኛው ሕዝቧ በድህነት አረንቋ ውስጥ የምትገኘው አፍሪካም ወደ ብልጽግና የሚያመራትን ራእይ ነድፋ መንቀሳቀስ ከጀመረች እነሆ አራት ዓመታትን አስቆጥራለች። አጀንዳ 2063 በመባል የሚታወቀው ራእይ ካተኮረባቸው ነጥቦች መካከል በአፍሪካ ያለውን የንግድና ምጣኔ ሀብታዊ ትስስር ማሳደግ የሚለው በቀዳሚነት ይጠቀሳል። የአፍሪካ ህብረት ከፍተኛ የምጣኔ ሀብት ባለሙያዎች የተሳተፉበት የምክክር መድረክ ባሳለፍነው ሳምንት መጨረሻ እዚህ ሐዋሳ ላይ ተካሂዷል። ሳምንታዊ የኢኮኖሚ ዝግጅታችንም በውይይት መድረኩ በተነሱ ሐሳቦች ላይ ያተኩራል። አብራችሁን ቆዩ። አፍሪካ ላለፉት ግማሽ ምዕተ ዓመት በምጣኔ ሀብት ረገድ መዋቅራዊ ሽግግር ማምጣት ተስኗት ቆይቷል። ለመዋቅሩ ተግባራዊ አለመሆን በተለያዩ የዘርፉ ባለሙያዎች የተለያዩ ምክንያቶች ሲጠቀሱ ይደመጣል። በአፍሪካውያን መካከል የምጣኔ ሀብት መስተጋብር አለመኖር ከምክንያቶቹ መካከል በዋነኝነት ይጠቀሳል። አብዛኞቹ የአፍሪካ ሀገሮች ስኬታማ ስራዎችን ለማከናወን እርስ በርስ ያላቸው ስትራቴጂያዊ ግንኙነትም እጅግ ደካማ እንደሆነ ነው የሚነገረው። ይሁን እንጂ ከዛሬ አምስት ዓመት በፊት በአፍሪካ ህብረት የተነደፈውና በትግበራ ላይ የሚገኘው አጀንዳ 2063 በአጉሪቱ የምጣኔ ሀብታዊ ትስስር ለመፍጠር ሰፊ ትኩረትን የሰጠ ይመስላል። ለትስስሩ ተግባራዊነትም በአህጉሪቱ የምርት አቅርቦት ሰንሰለትን በሥራ ላይ ለመዋል የሚያስችለውን እንቅስቃሴ እያደረገ ይገኛል። ሐዋሳ ላይ የተሰባሰቡት የአጉሪቱ የምጣኔ ሀብት ባለሙያዎች በዚሁ የምርት አቅርቦት ሰንሰለት አተገባበር ዙሪያ መክረዋል። በአፍሪካ ህብረት የግዢ የጉዞና የንብረት ኮሚሽነር የሆኑት ወይዘሮ ካሪን ቱሬ በአፍሪካ የምርት አቅርቦት ሰንሰለትን ለመዘርጋት መነሻ የሆኑ ምክንያቶችንና ጠቀሜታውን ይገልጻሉ። ኢኒሺያል አይዲያ ኢዝ ቱ ቢልድ አፍሪካን ሰፕላይ ቼን ፕላትፎርም organization that's why we involved African Development Bank and our in the future in the next future is also to ensure that we have an impact on the RECs, the regional economic communities they are also part of this first session we invited East, East African community, community is represented today ECOWAS Western part community is there north and uh, also south southern part of africa so as an as an african organization we want to impact the region and also at the national level so the vision is to build the african supply chain platform our role as a supply chain manager is to support the deliverables to ensure that the በእርግጥ አጀንዳ 2063 አፍሪካን በፖሊሲ በገንዘብና በመሠረተ ልማት በማስተሳሰር የበለጸገችና ያደገች አፍሪካን እውን ለማድረግ አልሞ ስለመነሳቱ ይነገርለታል። ይሁን እንጂ ራእዩን ተግባራዊ ለማድረግና በአገሪቱ ቀጣይነት ያለው የምጣኔ ሀብት እድገት ለማስመዝገብ በሀገራቱ መካከል ያለውን የእርስ በርስ ትስስር ማጠናከር እንደሚገባ በመድረኩ ተሳታፊዎች ተጠቁሟል። በአፍሪካ ህብረት የግዢ የጉዞና የንብረት ኮሚሽነሯ ወይዘሮ ካሪን ቱሬ በተሳታፊዎቹ የቀረበው ሀሳብ ለህብረቱም ሆነ ለአባል አገራቱ ጠቃሚ ግብዓትን ይላሉ። በተለይም የምርት አቅርቦት ሰንሰለቱን በጠንካራ መሰረት ላይ ለመጣል የፋይናንስ ተቋማትና የክፍለ አህጉሩ ድርጅቶች ቁልፍ ባለድርሻ አካላት በመሆን የሂደቱ ተሳታፊ መሆናቸውን ይጠቅሳሉ። ኪ ፒላር ኢኮኖሚክ transformation of the continent since 2013 it will last 50 years so the role of the supply chain management is really to provide good service for those the seven aspirations coming from the agenda 2063 to become reality so we have to provide the best service in terms of time quality and uh, deliverables to ensure that the seven aspirations for the continents which are for example are getting having a prosperous continent social economic developed and they're also uh, supporting pe being people driven for instance women the most vulnerable people for the continent are mainly women children and um, y young people how the supply chain management even can support those people to grow በአፍሪካ የምጣኔ ሀብት አለመዳበር በምክንያትነት ከሚጠቀሱት መካከል አገራት የሚፈጽሙት የምርት ሽያጭና የግዢ አቅርቦት አለመመጣጠን ሌላው ችግር መሆኑን የዘርፉ ባለሙያዎች ይናገራሉ። በውይይት መድረኩ የተሳተፉትና በአፍሪካ ሕብረት ኮሚሽን ከፍተኛ የምጣኔ ሀብት ባለሙያ የሆኑት አቶ ተስፋዬ ኃይለ ሚካኤል በበርካታ የአፍሪካ ሀገራት እየተካሄደ የሚገኘው የምርት ሽያጭና የግዢ አቅርቦት በበርካታ ችግሮች እየተተበተበ ነው ይላሉ። ይህም የአጉሪቱ ሸቀጦች የምርት ጥራትና የዋጋ ደረጃን መሰረት ባደረገው የዓለም ገበያም በስፋት ለመግባት የሚደረገውን ጥረት ፈታኝ እንዳደረገው ነው አቶ ተስፋ የሚናገሩት። እንግዲህ ፕላትፎርሙ የሰፕላይ ቼን ፕላትፎርም ነው የሚባለው፣ ወይም ወደ አማርኛ ስንመልሰው የአቅርቦት ሰንሰለት ፕላትፎርም ነው። አላማው ምንድን ነው? እንደምታውቁት እያንዳንዱ ሀገር የአጠቃላይ ጂዲፒውን ሀያ በመቶ ግዢ ላይ ነው የሚያወጣው ወይም ደግሞ ሰፕላይ ቼን ላይ ነው የሚያወጣው። መወዳደሪያ ነጥቦች የነበሩት ከዚህ በፊት ዲዛይን ነው፣ የእቃ ጥራት ነው፣ ሌሎች የኮምፒቲሽን ኤጆች ነበሩ። አሁን ሁሉም ድርጅት ሁሉም ሀገራት እዛ ላይ ደርሰው ብቸኛ የመወዳደሪያ ነጥብ ሆኖ የቀረው የዋጋ ቅነሳ ነው። ዋጋ ቅነሳን ደግሞ በምንመለከትበት ጊዜ ሰፕላይ ቼን ላይ የሚወጣው ወጪ በጣም ከፍተኛ ነው። በተለይ ወደ አፍሪካ መልሰንም ወደ ሀገራችን ኢትዮጵያ ስናመጣው የሰፕላይ ቼን ላይ የሚወጣው የግዢ ሰንሰለቱ ላይ የሚወጣው ወጪ በጣም ከፍተኛ ነው። ይሄ ደግሞ የአፍሪካን እቃ ዓለም አቀፍ መድረክ ላይ ተወዳዳሪ እንዳይሆን ያደርገዋል። እንደው ቀላል ምሳሌ ለማንሳት አንድ ኢትዮጵያ ውስጥ የተመረተ እቃ ኬንያ ውስጥ ሲሸጥ የሚሸጥበት ዋጋና አንድ ቱርክ ውስጥ የተመረተ እቃ ኬንያ ውስጥ ሲሸጥ የሚያወጣው ዋጋ በጣም ይለያያል። ከኢትዮጵያ የሚሄደው በጣም ውድ ነው። ወደ ምክንያቱ ስትሄድ ዋጋ እንግዲህ ዋጋን ስትወስድ መጀመሪያ ያወጣ ሆኖ ወጪ ወይም ደግሞ ኮስትን ነው የምታየው። ወደ ኮስት ስትሄድ ደግሞ የዳይሬክት ማቴሪያል ኮስት አለ፣ ኢንዳይሬክት ኮስቶች አሉ። ከኢንዳይሬክት ኮስቶቹ ውስጥ አሁን የሰፕላይ ቼን ላይ የሚወጣው ኮስት ከፍተኛ ነው ግን ልትቆጣጠረ ትችላለ። ይህ ነገር እንዳይሆን የሚያደርጉት ብዙ ነገሮች አሉ። ለምሳሌ አፍሪካ ውስጥ የነጻ እንቅስቃሴ የለም። ፕሮዳክቲቪቲው እንዳለ ሆኖ የታሪፍና ነን ታሪፍ በሪየርዎች አሉ። እነሱ እነሱ ነገሮች አድሬስ ከተደረጉ የአፍሪካ እቃዎች ተወዳዳሪ ሊሆኑ ይችላሉ። በአሁኑ ወቅት በአፍሪካ የዳበረ ማኅበራዊና ምጣኔ ሀብታዊ ትስስር ለመፍጠር የተለያዩ የፖሊሲ አማራጮች ተግባራዊ ለማድረግ የቅድመ ዝግጅት ሥራዎች በመከናወን ላይ ይገኛሉ። ከአማራጭ የፖሊሲ ዝግጅቶች መካከል የአፍሪካ ነጻ የንግድ ቀጠና ስምምነት ይገኝበታል። ስምምነቱ በአፍሪካ ሀገራት መካከል ያለውን የንግድ ግንኙነት በማሳለጥ የሕዝቦችን ተጠቃሚነት ያረጋግጣል ተብሎ ታምኖበታል። እስካሁን አብዛኞቹ የህብረቱ አባል ሀገራት ነጻ የንግድ ቀጠናውን ለመመስረት የሚያስችላቸውን ሰነድ ተቀብለው አጽድቀውታል። ወይዘሮ ካሪን ቱሬ የአፍሪካ ነጻ የንግድ ቀጠና ስምምነት በአገሪቱ ሁለንተናዊ እድገት ለማምጣት እንደ መልካም ጅማሮ ሊቆጠር ይችላል ይላሉ። ይሁን እንጂ ነጻ የንግድ ቀጠና ስምምነቱም በአፍሪካ የግብርናና የኢንዱስትሪ ምርቶች ላይ ሊያስከትል የሚችለውን ጥቅምና ጉዳት በሂደት እየለዩ መጓዝ ይገባል ሲሉ ወይዘሮ ካሪን ይመክራሉ። Continental Free Trade Agreements. We even invited the head of that agreement uh, within the African Union. They are working on that one. Is there will be a huge impact on the free movement of goods. But what is the impact in the near future? Maybe there will not be, let's say borders or maybe the, the customs tax will be reduced and it may affect for sure the efficiency of the uh, African factories, African, African companies and businesses. So we want to know, we want to know in advance so that we may integrate, consider those changes and make proposal even uh, at the time they are building those kind of uh, agreements across the continent. አድማጮቻችን በአፍሪካ ተግባራዊ ይደረጋል በተባለው የምርት አቅርቦት ሰንሰለት ዙሪያ ያዘጋጀ ነው። የዛሬው የኢኮኖሚ ፕሮግራማችን በዚሁ አብቅቷል። በሰላም ቆዩን።